በግብፅ መንግስት ጸጥታ ኃይሎች በዋና ከተማይቱ ካይሮ ተቃዋሚዎች የተሰባሰቡባቸውን የድንኳን ካምፖች ወረው ጥቃት አድርሰዋል። በግጭቱ ስለሞቱና ስለቆሰሉት ሰዎች ከሁለቱም ወገኖች በኩል አንዱ ከሌላው የሚጣረስ አሃዝ እየሰጡ ነው። የአሜሪካ ድምፅዋ ኤልሳቤት አሮት ያስተላለፈችውን ቆንጅታዬ ታቀርበዋለች በሺዎች የተቆጠሩትን ከስልጣን የተወገዱት የፕሬዝደንት ሞሐመድ ሞርሲን ደጋፊዎች ከሰፈሩበት ከምስራቅ ካይሮ ራባ አልአዴዊዬ ካምፕ ለማስወጣት የጸጥታ ኃይሎች አካባቢውን አጥረው ሲንቀሳቀሱ የጠቆረ ጢስ ወደ ሰማይ ሲንቦለቦል ይታይ ነበር። ረፋዱ ላይ ባለስልጣናቱ ካይሮ ዩኒቨርሲቲ አጠገብ ናህዳ ቀበሌ የቅምጥ ተቃውሞ የያዙትን በሙሉ አስወጥተናል ሲሉ ተናግረዋል። የመንግስቱ የጸጥታ ኃይሎችና ተቃዋሚዎች ስለተወሰደው እርምጃ እጅጉን የተለያየ መግለጫ ነበር የሚሰጡት። የተባበሩት መንግስታት ድርጅት ሲናገር በጸጥታ ኃይሎቹና ሚስተር ሞርሲ ወደ ስልጣናቸው ይመለሱ የሚሉት የመንግስት ተቃዋሚዎች መካከል በተካሄደው ግጭት በመቶች የተቆጠሩ ሰዎች ተገድለዋል አለያም ቆስለዋል ነው ያለው። ሙስሊማዊ ወንድማማችነት ፓርቲ የጸጥታ ኃይሎቹን እርምጃ ጭፍጨፋ ሲል ነው የገለጠው። አምስት መቶ ሰዎች ተገድለውብናልም ብሏል። የሀገሪቱ የጤና ሚኒስቴር በበኩሉ ዘጠና አምስት ሰዎች ተገድለዋል። 874 ሰዎች ደግሞ ቆስለዋል ሲል አስታውቋል። የአይን ምስክሮችና የውጭ ጋዜጠኞች የጸጥታ ኃይሎቹ ኦቶማቲክ መሳሪያ ሲተኩሱ ነበር ያሉ ሲሆን፣ ጦር ሰራዊቱ በበኩሉ የሞርሲ ደጋፊዎች በአድማ በታኝ ፖሊሶች ላይ ጥይት ሲተኩሱ ያላቸውን ፎቶዎች አውጥቷል። የአገር አስተዳደር ሚኒስቴሩ እኛ የተጠቀምነው እምባ አስመጭ ጋዝ ብቻ ነው፣ ከካምፕ ውስጥ ተተኮሰብን ነው ያለው። ከተቃዋሚዎቹ ድንኳኖች ውጭ ግጭቶች ተካሂደዋል። በመላ ካይሮ ተኩሱ ሲያስተጋባ ቆይቷል። የመንግስት ተቃዋሚ እንቅስቃሴ አባል የሆነችው ላይራ ከራባ የተቃዋሚ ድንኳኖች ካምፕ ለአሜሪካ ድምጽ ስትናገር የመፈንቅለ መንግስቱ ተቃዋሚዎች ህብረት አሁን ባስተላለፈው ጥሪ ነጻ ግብፃውያን ሁሉ የራባ ድንኳኖች ተቃዋሚዎችን በመደገፍ ጎዳና ላይ እንዲወጡ ተማጽኖ አቅርበናል ነው ያለችው ላይላ። ይሄኛው የቅምጥ ተቃውሞ ይበተን እንጂ በየቀበሌው ሌሎች ተቃዋሞች ይጀመራሉ ብለን እንጠብቃለን ብላለች። በጸጥታ ኃይሎቹ የተወሰደው እርምጃ ደረጃ የእስላማውያኑን ቁጣ በተለያዩ የሀገሪቱ አካባቢዎችም አዛምቶት የፖሊስ ጣቢያዎች የመንግስት ህንጻዎች እንዲሁም ቤተ ክርስቲያናት ላይ ጥቃት ተካሂዷል አለያም እሳት ተለኩሶባቸዋል የመንግስቱ ቃል አቀባይ በቴሌቪዥን ባደረጉት ንግግር የካይሮ ብጥብጥ ተጠያቂዎች ሙስሊም ወንድማማቾች ናቸው ብለዋል ፖሊስ ግን የሙያ ብቃት አሳይተዋል ሲሉ ቃል አቀባዩ አሞግሰዋል። መንግስት የወንድማማችነት የፖለቲካ አመራር ሁከት መቀስቀሱን እንዲያቆም ይጠይቃል፣ ለሚፈሰው ደምም የወንድማማች መሪዎችን ነው በኃላፊነት የሚይዘው ሲሉ ቃል አቀባዩ ተናግረዋል። የጸጥታ ኃይሎቹ ተቃዋሚዎቹን የማስወጣት እርምጃ በወሰዱ በሰዓታት ውስጥ ባለስልጣናቱ ካይሮ ዩኒቨርስቲ አጠገብ ናህዳ አደባባይ ላይ የሰፈረውን ተቃዋሚ አስወጥተናል ነው ያሉት። በራባ አልአደዊ የመስጊድ ዙሪያ ለው በትልቁ ካምፕ እና የሞርሲ ደጋፊዎች ጠንካራ ይዞታ በሆነው በናስር ቀበሌ አካባቢ ግጭቱ እንደቀጠለ ነው የሚሰማው። የግብጽ የባቡር መስመር ባለስልጣን ተቃዋሚዎች በያለበት እንደገና እንዳይደራጁ ለመከላከል ከካይሮ የሚወጡና ወደ ካይሮ የሚገቡ የባቡር መስመሮችን በሙሉ ዘግተዋል። የሞርሲ ደጋፊዎች ህብረት እንደገለጠው ያንዱ ከፍተኛ የሙስሊማዊ ወንድማማችነት መሪ ሴት ልጅ ዛሬ በካይሮ በደረሰው ጥቃት በፖሊሶች ጥይት ተገድላለች ሲል አስታውቋል። ይህ በእንዲህ እንዳለ በሰልፈኞች ላይ የኃይል እርምጃ መወሰዱን ዩናይትድ ስቴትስ በብርቱ እንደምታወግዝ አስታውቃለች። በአመፁ ውስጥ ለተገደሉና ለተጎዱ ቤተሰቦች ሁሉ ሐዘናችንን እንገልጻለን ይላል ይሄው ዛሬ ከዩናይትድ ስቴትስ የወጣው መግለጫ። የግብፅ ወታደራዊና የጸጥታ ኃይሎች ትዕግስት እንዲያሳዩ ደጋግመን ጠይቀናል ብሏል። የዩናይትድ ስቴትስን አቋም ያሳየው መግለጫ አክሎ መንግስቱ የዜጎችን ዓለም አቀፍ የሰብአዊ መብቶች ድንጋጌዎችን እንዲያከብርም ዩናይትድ ስቴትስ እንደምታሳስብ፣ ሰልፈኞቹም ተቃውሟቸውን በሰላም እንዲገልጹ የዩናይትድ ስቴትስ መንግስት ጠቁሟል። በሌላ በኩል ደግሞ የግብፅ ወታደራዊ ኃይል ሰላም ሰላማዊ ሰልፍ ባካሄዱ በቀድሞ ፕሬዚዳንት መሐመድ ሞርሲ ደጋፊዎች ላይ የወሰደው እርምጃ በመላው ዓለም ከሚገኙና እስላማዊውን መሪ ከሚደግፉ መንግስታት ብርቱ ተቃውሞና ውግዘት ደርሶበታል። አመፁ እንዲገታም ጥሪ ቀርቧል። የአውሮፓ ሀያላን ባስተላለፉት መልእክት በወታደር የሚደገፈው ጊዜያዊ መንግስትም ሆነ እስላማዊ ተቃዋሚ ወገን አመፅ አቁመው ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። የቱርኩ ጠቅላይ ሚኒስትር ዛሬ ረቡዕ ካይሮ ውስጥ የተፈጸመውን ግድያ ጭፍጨፋ ብለው ሲያበቁ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና የአረብ ሊግ ጣልቃ በመግባት አመፁን እንዲያቆሙ አሳስበዋል። ቱርክ የመሐመድ ሞርሲን ከስልጣን መወገድ በብርቱ ከሚቃወሙ ሀገሮች አንዷ መሆኗ ይታወቃል።